አቶ አቡላ አግዋ የኢትዮጵያ የድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ፣ ወይዘሮ አይን አለም ተስፋይ የኢትዮጵያ የድጋፍ ሰልፍ ፕሮግራም መሪ፣ በትላንትናው ዕለት እሁድ ኦክቶበር 11 በሲድኒ የኢትዮጵያ የድጋፍ ሰልፍ ተከናውኗል። የትላንትናው ዕለት ይህንን የድጋፍ ሰልፍ የማካሄዱ ዋነኛ ዓላማና አስፈላጊነት ምን ነበር? አቶ አቡላ። ተወካሳውን በጣም እናመሰግናለን። ስለጠያቀው የሰልፉ ዋና ዓላማ ኢትዮጵያ ነበረች፣ ዛሬም አለች፣ ለወደፊትም ትቀጥላለች እና ትኖራለች በሚል መሪ ሀሳብ ላይ የተዘጋጀ ፕሮግራም ነበር። በዚህ ፕሮግራም ላይ ደግሞ በተለይ በአሁኑ ሰዓት አንዳንድ የሚሰሙ ነገሮች አሉ። ከመስከረም ሰላሳ በኋላ በኢትዮጵያ መንግስት የለም፣ በኢትዮጵያ ደግሞ ምንም ስርዓት አይኖርም፣ በኢትዮጵያ ኢትዮጵያ እንደ ኢትዮጵያ አትቀጥልም የሚል የሚወሩ ወሬዎች አሉ። እኛ ደግሞ በዛ መልኩ ኢትዮጵያ ነበረች፣ አሁንም አለች፣ ለወደፊትም ትኖራለች በሚል ምክንያት ነው የተነሳ ነው። ምክንያቱም ይችን ነገር አባቶቻችን እና እናቶቻችን በደማቸው በአጥንታቸውና፣ እንደውም ደግሞ ከፍተኛው ዋጋ ከፍሎ ያቆዩት ሀገር ስለሆነ ዛሬ በፌስቡክ ወይንም ደግሞ በሚወራው ወሬ አይኖርም ይጠፋል ብለው ማለት ያ በጣም የሚዘገነን ጉዳይ በመሆኑ በቁጭት በተለይ በሲድኒ የሚገኙት ኢትዮጵያውያን እና ቱልደ ኢትዮጵያውያን ተሰብስቦ ድምሳቸው ከፍ ያደረጉበት ቀን ነበር። ወይዘሮ አይናለም በሰልፉ ላይ የፕሮግራም መሪ ሆነው አስተናግደዋል። ይህም የተካሄደው የኢትዮጵያን ህልውና በተመለከተና ለህልውናም ጸንቶ መኖርና መዝለቅ ላይ ያተኮረ ነው። ኢትዮጵያንና ኢትዮጵያዊነት በአሁኑ ወቅት በምን ሁኔታ ላይ ይገኛሉ? በስጋት ላይ ወይስ ከቶንም ኢትዮጵያዊነት አንሰራርቶ በማበብ ላይ ይገኛል? የእርሶ አተያይ ምንድን ነው? በሰልፉ ቦታስ ላይ የተንጸባረቁት አተያዎች ምን ይመስሉ ነበር? በትራምፕና ሁለት በነበረው በጣም እግዚአብሔርን በጣም አድርጋይ አመሰግናለሁ። እኔ ምክንያቱም አንደኛ በኢትዮጵያዊነቴ በዛች ምድር ላይ በመፈጠሬ በዛት በተባራቻቸው ነገር በመጽሐፍ ቅዱስ ከብዙ ቦታ ላይ ተጽፋ የተገኘች የምትገኝ ሀገር በዛ ላይ ደግሞ አቶ አቡላ እንዳሉት አባቶቻችን ዋጋ ከፍለው ደማቸውን አፍስሰው ራሳቸውን መስዋዕት አድርገው ለዘመናት ያቆሟት ሀገር ነችና ይሄ ኢትዮጵያዊነት የሚል ነገር ኢትዮጵያዊ የሆነ ሰው በተለይ እንደኛ ባደግንበት እና በኖርንበት ሰፈር ማምን እንደሆነ ሳናውቅ አብረን በአንድነት፣ በፍቅር፣ በሰላም ተወልደን ያደግንበት ምድር ስለሆነች ለዚህ ነገር ምላሽ ለመስጠት በፕሮግራሙ ላይ በጣም አመሰግናለሁ እድሉና ጊዜ ተሰጥቶኝ ራሱ በዚሁ አቶ አቡላን ሰለሞንን ላመሰግን ወዳለሁ። እድሉ ተሰጥቶኝ አገሬ ነች ኢትዮጵያዊነት ማንጽቶ ነች ብዬ ልንድናገር ይፈቅዶልኝ በዛ ቦታ ላይ አንዳንድ ኢትዮጵያኖች የተሰበሰቡም የነበሩትን በምጠይቅበት ጊዜ በሚገርምህ ነገር ግማሹ ኢትዮጵያ ለእኔ እስትንፋሴ ነች። ኢትዮጵያ ለእኔ ከዘር በላይ ነች። ኢትዮጵያ ለእኔ ማንነቴ እኔነቴ ነች። ኢትዮጵያ ለእኔ ደሜ ነች። በብዙ መልክ ይገልጧል። በብዙ መልክ ይናገሩላት ነበር። በብዙ መልክ ደግሞ ይተርኩላት ነበር። ስለዚህ ትናንትና የነበረው ነገር በጣም ኢትዮጵያን እንደገና ድሮም ያለች ነች አሁንም ትኖራለች። ለወደፊትም እንደገና የምትኖርበትን በአውስትራሊያ ከተማ ሆነ ያወጅልበት ቀን ነው ማለት ይችላል። የኢትዮጵያ ማለት አንድነት፣ ፍቅር፣ ሰላም፣ መተባበር መተባበር ያለባት ሀገር ስለሆነች ማለት ነው። ስለዚህ ይሄን ይመስል ነበር የትናንትናው ስብስባችን። አቶ አቡላስ ኢትዮጵያዊነት ማለት በግሎም ሆነ በትናንትናው እለት ተንጸባርቆ ታይቶ የነበረው በምን አይነት ስሜት ነበር ሲገለጥ የነበረው? በትናንትናው እለት ለእርሶስ በግሎ ኢትዮጵያዊነት ምን ማለት ነው? እንግዲህ ኢትዮጵያዊነትና ኢትዮጵያ የሚለው ነገር ስናየው በቃላት ሊገለጽ የማይቻል የህይወት ጉዳይ ስለሆነ እና የማንነት ጉዳይ ስለሆነ ከፍተኛ ስፍራ ሊሰጠው የሚገባ ጉዳይ ነው። ምክንያቱም ኢትዮጵያ በአፍሪካ ከነበሩት መንግስታት መካከል በቀኝ ግዛት ያልተያዘች ብቸኛ ሀገር ከላይቤሪያ ጋር ብቸኛ ሀገር ስለሆነች የሰው ዘር መገኛ ብርቅ ሀገር በመሆኗ ከዚህም በተጨማሪም ደግሞ በተለይ የአፍሪካ አንድነት ድርጅት ጽህፈት ቤትና ዓለም አቀፍ ድርጅቶች ጽህፈት ቤቶች ማይክል የሆነች ሀገር በመሆኗ እንደውም ተኛኩራት ነው የሚሰማኝ ኢትዮጵያዊ መሆኔ እና ይህን የሚነካ ሰው ሕይወቴ እንደነካ አድርጌ ነው የሚቆጥረው። ምክንያቱም የሀገር ጉዳይ የህይወት ጉዳይ ስለሆነ እጅግ በጣም የሚገርመው ደግሞ ትናንትና ልክ ወይዘሮ አይነ አለም እንደገለጸችው ወጣቶች እኛ ያለን አገር አትደፍርም ብሎ ሲናገሩ ሕጻናቶች እምዬ ኢትዮጵያ አትደፍርም እኛ ያለን መቀጠል አለባት ብሎ በምናገሩበት ጊዜ ከዛም በመቀጠልም ደግሞ አዋቂዎች፣ አዛውንቶች የየራሳቸው ስሜት በቁጭት እና በወኔ በሚገልጹበት ጊዜ እና ሴቶችም በተጨማሪ ከፍተኛ ስሜት ነው እዛ ላይ የነበረው እና ኢትዮጵያዊ መሆኑም ቀላል ነገር አይደለም። ስለዚህ በዛ መልክ ነው መግለጽ የሚፈልገው። በሁለተኛ ደረጃ ደግሞ ኢትዮጵያዊ ወይም ኢትዮጵያ የምትለው ቃል እንደ ሀገር መቀጠል ያለባት ሀገር ስለሆነ በዛ ላይ ሁላችን የምንኮራበትና አንገታችን ቀና አድርገን ሊያደርገን የሚችል ሀገር ስለሆነ እቺ ሀገር ነበረች፣ አሁንም አለች፣ ለወደፊትም ትኖራለች። ወይዘሮ አይናለም በተለይ አሁን የድምፅ ድጋፋችሁን አሰምታችኋል። ከዚህ ባሻገርስ የተነሳችሁለት አላማ ዳር እንዲደርስ ኢትዮጵያ ታላቅነት ከአገሪቷም አልፎ አፍሪካም ሆነ በመላው ዓለም ላይ መልሶ በምትመኙት መልክ እንዲያንጸባርቅና እንዲደምቅ ለማድረግ በተለይ በአውስትራሊያ የሚኖሩ ኢትዮጵያውያን ምን ሊያደርጉ ይገባል? በቀጣይነት ከሰልፍ ባለፈ ድጋፋችሁ እስከምን ለማድረስ ነው ወጥነው ናችሁ? ያላችሁት ወይም ወስናችሁ የምትገኙት? መቼም የኢትዮጵያዊነት ጉዳይ አቶ አቡላ እንደተናገሩት የማንነት ጉዳይ የራስ ጉዳይ ስለሆነ እያንዳንዳችን ሲጀምር ከቤታችን ነው የሚለው ከቤታችን፣ ከልጆቻችን፣ እንደገና ወደ ጎረቤቶቻችን፣ እንደገና ደግሞ አብረውን ወደሚሰሩ መስሪያ ቤቶቻችን፣ እንደገና ደግሞ ሀገራችን እየሰፋ እየጨመረ እንዲሄድ ስንጀምረው ከቤታችን እንጀምረዋለን። ምን ያህል ነው ኢትዮጵያዊነቴን እኔ ለልጆ የማወርሳት ወይም ለልጆቼ አብረ ማወርሳቸው፣ አብረውኝ ላሉት ሰዎች ምን ያህል ነው ኢትዮጵያዊነቴን የምሰጣቸው? ስሰጣቸውስ እንዴት ነው? ዛሬ ኢትዮጵያዊነቴን ስገልጸው በሄድኩበት አካባቢ ሁሉ እኔ ኢትዮጵያን ሪፕሬዘንት እያደረግኩ እንደሚሄድ ሊገባኝ ይገባል። እንዴት ብትለኝ አሁን ለምሳሌ በዚህ ሀገር ውስጥ ስኖር አንድ ወንጀል ብሰራ መቅረብ ይታረል ኬክ እንደምታ አንድ መልካም ነገር ስሰራ እንደዛው ኢትዮጵያን ወዴት አመጣታለሁ ወደ ትጥ ነገር አመጣታለሁ። የምናደርጋቸው ነገሮች ሁሉ ተጠያቂነት እንዳላቸው፣ የምናደርጋቸው ነገሮች ሁሉ ሀገራችንንም ሆነ ቤተሰቦቻችንን፣ ኮሚኒቲያችንንም ሆነ በምድር ያለ የምንኖርባት አካባቢ ሁሉ እንደሚያስጠራ ማወቅ መቻል አለብን። ግን ይመስለኛል አንዳንድ ጊዜ ይህንን ነገር የምንረሳ ይመስለኛል። እያንዳንዷ እንቅስቃሴያችን ኢትዮጵያ ተሸክመናት ነው። በአውስትራሊያ ምድር ምንሄደው ስንሰራ ኢትዮጵያን ይዘን ነው ስንነሳ፣ በተለይ በሌሎች ዜጎች አካባቢ ስንንቀሳቀስ ይዘናት ነው የምንሄደው። ስንሄድ ግን እንዴት ነው የምናሳውቃት? በፍቅር ነው የምናሳውቃት፣ በሰላም ነው የምናሳውቃት፣ በአንድነት ነው የምናሳውቃት፣ ወይስ በጥላቻ ነው የምናሳውቃት፣ ወይስ አንዳንድ ጊዜ ማለት በምሰራበት አካባቢ ብዙ ጊዜ ሰርቬይ ይሰራሉ፣ ስቴትመንት ይሰራሉ። እንደነዚህ አይነት ነገሮች ሲያደርጉ የኢትዮጵያ ጆች ከዚህ በፊትም የነበሩት ምንድን ነበር ኮንትሪቢውት ያደረጉት የሚያቀብሉት ለዚች ምድር ምን ተብለው ነው ስማቸው የሚጠራው? ስለዚህ የምናስቀምጠው አሻራ ነገ ለሚመጡት ትውልዶች የሚያዩት ነገር ነው። ስለዚህ እያንዳንዳችን እንተጠንቅቀን የምንዘራውን ዘር እንድንዘራ ሌላው በጠየከኝ መሰረት ትናንትና ነው የተነጋገርበት። ነገር ምንድን ነው? በተለይ ሴቶች ሴቶች የወንድም አንገት ናቸው፣ ከግራ ከቀኝ ከኋላ ከፊትም ያያሉ ይባላል። በዛ ላይ ድጋፍ ናቸው። ስለዚህ ሴቶች ብንሰባሰብ በብዛት በሁሉም አቅጣጫ በሲድኒ ከተማ ብቻ ሳይሆን በሌሎች ስቴቶች ያሉ ሴቶች በዚህ ነገር ላይ በሀገራችንን በሚመለከት ተሰባስብን ብንነጋገርና ብንወያይ በእርግጠኝነት በጣም ሴቶች ኮሚትድ ናቸው። ስምን ናቸው ማለት ራሳችን እንትን ለማለት ፈልጊ ሳይሆን ብዙ ጊዜ አንተ የምታውቀው ነገር ነው። ብናደርግ ብዙ ለውጦችን ልናመጣ እንችላለን በሚል እንደውም ሴቶችን ወክለው የተናገሩት ሁለት እህቶቻችን ይህንን አበክረው አስታውቀውናል። ስለዚህ እኔ አሁንም ያለኝ ለእህቶች ሴቶችን በሁሉም አካባቢ ላሉት ብንገናኝ እንጠቅማለን። ብንወያይ አንድ ነገር እንፈጥራለን። አለመገናኘታችን ቁጭ ብለን አለመነጋገራችን የኛ የኢትዮጵያኑ ችግር ነው። ልዩነት እንኳን ቢኖረን የሀሳብ አለመግባባት እንኳን ቢኖረን ቁጭ ብሎ የመነጋገር ልም እንዲኖረን ያስፈልጋል። የተነጋገሩ ሰዎች ይሻገራሉ። የተነጋገሩ ሰዎች ፕሮብሌማቸውን ይፈታሉ። የሚነጋገሩ ሰዎች ነገሮቻቸውን ይቀይራሉ። ስለዚህ የፈለገ አስተሳሰሪ ቢለኝ እንኳን ከምተ ጋር ወይም ከህዜ ጋር ከወንድሜ ጋር መቀመጥ መቻል አለብኝ። ስለዚህ እንደነዚህ አይነት ነገሮችን እንድናዳበር የበኩላችንን ስራ እንሰራለን። ላይ ተነጋግረን የወጣ ነው ነገር ይሄ ነው። አቶ አቡላስ በትላንትና እለት በእርግጥ ለኢትዮጵያን ህልውና ና ለወደፊትም ቀጣይነት ድምጻችሁን ከፍ አድርጋችሁ አሰምተዋችኋል። በሲድኒ የምትገኙ ኢትዮጵያውያን አውስትራሊያውያን፣ ከዛ ባሻገርስ በኢትዮጵያውያን አውስትራሊያን በኩል ወደፊቱ በቀጣይነት ወይም እስካሁን ድረስ ሰልፍ ከመውጣት ባሻገር ምን ያከናወኗቸው ነገሮች አሉ? ወደፊትስ ምን ትልሞች አሉ? እሺ በጣም አመሰግናለሁ። አቶ ካሳውን ልክ ወይዘሮ ዋን አለም እንደገለጸችው በተጨማሪ ማከል የሚፈልገው አንደኛ አገር መደገፍ ማለት በተግባር ማሳየት የሚያስፈልግ ጉዳይ በመሆኑ፣ ትናንትና ሰዎች እና በስኒና በስኒ አካባቢ የሚገኙት ኢትዮጵያውያን እና ትውልድ ኢትዮጵያውያን ድምጻቸው ከፍ በሚያሰሙበት ጊዜ በድምጽ ማሰማት ጉዳይ ብቻ የሚቀር ጉዳይ ሳይሆን ተጨማሪ ተግባራትን ለማከናወን ቃል ክዳን የታደሰበት ጊዜ ነው። ይህ ሲል ደግሞ አንደኛ ከዚህ በፊት የተጀመረው ኢትዮጵያ ሕዳሴ ግድብ እንቅስቃሴ ቦንድ በመግዛት እንደገና ደግሞ ስጦታን በመስጠት የተጀመሩ እንቅስቃሴዎች ነበሩ። እነዚህ እንቅስቃሴዎች ተጠናክረው እንዲሄዱ ቃል ኪዳን የተገባበት ጊዜ ነበር። የአባይ ጉዳይ የሕይወትና የሕልውና ጉዳይ ስለሆነ በዚህ መሰረት አስፈላጊ ሁሉ ድጋፍ ለመስጠት ቃል ኪዳናችን ያደርስንበት ጊዜ ነበር፣ ትናንትና። በሁለተኛ ደረጃ ኢትዮጵያ በኢትዮጵያ ውስጥ የህግ የበላይነት እንዲሰፍን መንግስት ከፍተኛ ጥረት እያደረገ ነው። ዜጎች እንዳይፈናቀሉ፣ ያለአግባብ ሰዎች እንዳይገደሉ እና በተጨማሪ ደግሞ ሰብአዊ መብት ረገጣ እንዳይኖር መንግስት እያደረገ ያለው እንቅስቃሴ ተጠናክሮ እንዲሄድበት የህግ የበላይነት እንዲሰፍን ጥያቄ ያቀረበበት ይለት ነበር። እና መንግስት በተጠናከረ መልኩ የህግ የበላይነት እንዲያሰፍን በሀገሪቱ ግልጽ የተሰማበት ጊዜ ነው። በሶስተኛ ደረጃ የተጀመሩ የልማት ፕሮጀክቶች አሉ፣ በሀገር ሌሎችም የተመረቁ ፕሮጀክቶችም አሉ። ስለዚህ መንግስት የጀመራቸው የልማት ፕሮጀክቶች ዳር እንዲደርስ በውጭ የምንገኝ ኢትዮጵያውያን ድጋፋችንና ድምፃችን ከፍ አድርገን የገለጽንበት ጊዜ ነበር። ከዚህም በተጨማሪ ደግሞ በተለይ ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ስልጣን ከያዙ ጊዜ ጀምሮ በርካታ ተግባራት አከናውኗል። ብዙ ሪፎርሞችም ተከናውኗል። ስለዚህ እነዚህ ሪፎርሞች ዳር እንዲደርሱ በውጭ ሀገር የምንገኝ ኢትዮጵያውያን ከመንግስት ጎን ቆመን መንግስት በመደገፍ የሚሰሩት ታድሶ ልማት እና ደግሞ ፕሮጀክቶች ዳር እንዲደርሱ ድጋፋችን ለመስጠት ያረጋገጥንበት ይለት ነበር። እና በመጨረሻ ደግሞ እንግዲህ ምንድን ነው ትልቁ ማስሪያው ኢትዮጵያ ለዘላለም ትኑር የሚል ሲሆን በዚህ መሰረት እያንዳንዱ ኢትዮጵያዊ እና ትውልደ ኢትዮጵያዊ ለአገሩ ዘብ መቆም ያለበት መሆኑን ቃል ኪዳን የታደሰበት ጊዜ ነበር ማለት ነው። እና እነዚህ ተግባራት ወደ ስራ ውስጥ ለማስገባት ድምጻችን ከፍ አድርገን ከዛም፣ በተጨማሪም ደግሞ ቃል ክዳናችን ያደስንበትና በኢትዮጵያዊነት ስሜት ተነሳስተን በአንድነት በጋራ አገራችን ማሳደግና ማልማት እንዳለብን የተነሳንበት ጊዜ ነበር። እጅግ የሚገርመው ነገር ደግሞ ምንድን ነው በዛ በድጋፉ ሰልፍ ላይ የነበሩ ሰዎች ከአንድ የፖለቲካ አመለካከት የመጡ ሰዎች ሳይሆን በኢትዮጵያዊነታችን ምክንያቱም የአገር ጉዳይ ስለሆነ በአገር ጉዳይ የአገር መቀጠልና ለመቀጠል ጉዳይ በመሆኑ ማንም ኢትዮጵያዊ የተለያየ የፖለቲካ አመለካከት ያላቸው አንድ ላይ ተሰብስበን ነበር ድምጻችን ከፍ አድርገን ያሰማ ነው። እና እነዚህ እንግዲህ በቀጣይነት የሚሰሩ ተግባራት ናቸው። በዚህ አመት ደግሞ በኢትዮጵያ ካላንደር ማለት ነው። በዚህ አመት ሁለቱ ተርባይኖች ተሞክሮ በአይን የምናይበት ጊዜ ስለሆነ ለዛ ለመድረስ ደግሞ እያንዳንዱ ኢትዮጵያዊ እና ትውልደ ኢትዮጵያዊ ማድረግ የሚገባ ሁሉ ማድረግ እንዳለበት ቃል ኪዳን የገባንበት እና ያደስንበት ጊዜ ነበር። እንግዲህ በዓለም ላይ ያለው የኮሮና ወረርሽኝ ይታወቃል። ሀገራችንም ደግሞ ኮሮና እንዳለ ይታወቃል። በዚህ መሰረትም ደግሞ በተለይ የኢትዮጵያ ህዝብና መንግስት ከኮሮና ጋር የሚያደርገው ትግል አጋሪነታችን ከዚው ፊትም አረጋግጠናል። ገንዘብ ሰብስበን ልከናል። በተጨማሪ ደግሞ ያው ድጋፋችን በማጠናከር በኩል ቃል ቅዳን ያደስንበት ጊዜ ነበር ማለት ይቻላል። አቶ አቡላ አግዋ፣ የኢትዮጵያ ድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ። ወይዘሮ አይን አለም ተስፋዬ፣ የኢትዮጵያ ድጋፍ ሰልፍ ፕሮግራም መሪ። ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን ካሳ በጣም እናመሰግናል፣ አቶ ካሳሁን። እዚህ ለዚህም ግን ስለሰጡን ስለ ሀገራችን እንድንናገር። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።